በመንግስት የተደነገገው የግብር ክፍያ በዛብን ወደሚሉ የአነስተኛ ነጋዴዎች የአሜሪካ ድምፅ ተመልሶ ካነጋገራቸው ግብር ከፋዮች ድምፆች ነው የምንከታተለው። እስክንድር ፍሬው ነው ከአዲስ አበባ ያደረሰን። አሰገደች አለሙ በቅሬታዋ ቀጥላለች። ከስድስት ሳምንታት በፊት አዲስ አበባ ዑራኤል አካባቢ በሚገኘው አነስተኛ የዳቦ መሸጫ ሱቋ ሳነጋግራት ሁለት ሺ ብር በሚል የተሰላላት የቀን ገቢ ግምት ከፍተኛ መሆኑን ገልጻ ነበር። ቅሬታ ማስገባቷን ምላሽ እየጠበቀች መሆኑንም ማስረድታ ነበር። በዚያን ወቅት እንዳለችውም የራሷ ዳቦ መጋገሪያ የላትም። በቀን ሶስት መቶ ዳቦ ከሌላ ቦታ እየገዛች እንደምትሸጥ ግን ገልጻ ነበር። ያመጣችው በሙሉ ከተሸጠላት በቀን 45 ብር ብቻ እንደምታተርፍም ነበር የጠቀሰችው። ዛሬ ያሰገደችና ሌሎች አነስተኛ የሸቀጣሸቀጥ ሱቆች ወዳሉበት መንደር ተመልሼ እጃለሁ። አሰገደች ለቅሬታዋ ምላሽ አግኝታለች። ምላሹም ቢሆን ግን የተጋነነ ነው ባይናት። ያስተካከሉት ያው ሽሎ መቶ ብር ብለው ነው ያስተካከሉልን። ሁለት ሺህ የነበረውን ሺህ ሁለት መቶ አደረጉት። ሺህ ሁለት መቶ አደረጉት። በእሱም ያው ቅሬታ አስገብተናል። የክፍለ ከተማ ቅሬታ አስገቡ፣ ይሄም ካልሆናችሁ ብለውን አስገብተናል። እሱ አልመጣለን ስለዚህ እንደገና ሌላ ቅሬታ አስገብተሻል። ይግባኝ ብላችሁ አስገቡ ብለውን አስገብተናል። 1200 አትሰሪም። በቀን 1200 ነው ያሉሽ እነሱ። አዎ፣ ወላሂ አሁን ሰው አያውቅም። እነሱ ሲል ነገር፣ ወላሂ እኛ አንሰረም። ወላ 500 ሁሉ አንሰረም። ይሄው እስከዚህ ሰዓት ድረስ የሰራሁትን ቆጥሬ ላሳይ እና ዳቦ ከአሁን በኋላ በቃ ዳቦ አይመጣም። አሁን እናቴ ይሄ ቅሬታ ሁለተኛው ካልተስተካከለ አንቺ ትሰደጃለሽ፣ እኔ ደግሞ ይሄን ዘጋዋለሁ ብለኛለች ወላሂ። ትሰደጃለች ማለት የት ማለት ነው? በቃ እሷ አረብ ሀገር ትሄጃለሽ ነው ምትለኝ? እኔ አይ እንደሱ አይደለም እዛ ያሉት እየመጡ እኔ እንዴት እንደዛ እዛ ሄዳለው ሄዳለሁ ስላት ምንም አማራጭ የለኝም፣ የመስራት አቅም ደግሞ የለኝም። አንቺም ሴት ልጅ ነሽና የጉልበት ስራ አሰር አሰርም እያለች በዚህ ነው ሁለተኛውን ስንጠብቅ ያለ ነው። ምንድን ነው አሁን ተስፋ ምታደርጊ? ይስተካከላል ብለሽ ታስቢያለሽ? እሺ 200 ራሱ አዎ፣ እዚህ ቀበሌ ስንጠይቃቸው ረሶ እሺ፣ እናስተካክለዋለን፣ አስተካክለዋለን ካሉንም የናንተ ወይ ማይችል ከሆነ እና ይላቸዋለን ብለው በየቀኑ ይመጣሉ። ያው እስካሁን ያኛው የክፍለ ከተማው ቅሬታ አልመጣለንም። በዚያው አካባቢ ከስድስት ሳምንታት በፊት ያነጋገርኳቸው የአነስተኛ ሸቀጣ ሸቀጥ ሱቅ ባለቤት ወይዘሮም ዛሬም በቦታው ነበሩ። ሁለት ሺ አምስት መቶ ብር እንደሆነ ለተነገራቸው የቀን ገቢ ግምት ጉዳይ ቅሬታ ማስገባታቸውን ያኔ ነግረውኝ ነበር። ዛሬ እንደገለጹልኝም ለቅሬታቸው ያገኙት መልስ በቂ አይደለም። ሁለት ሺ አምስት ነው የተገመተው። ሁለት ሺ አምስት መቶ ብር በቀን ትፈራላችሁ ተብሎ ነበር። ቀጥለን ደግሞ ቅሬታ አስገብተን አንድ ሺ ብር ነው የተደረገልን። እሱም አቅማችንን ያገናዘበ አይደለም እንዳለ ከዝቅተኛ ሕብረተሰብ ያለ ነው እና ሁሉም በየሱቁ ሱቁስ ብቻ ስለሆነ መስራት አልቻለም። አንድ ሺህ ብርም አንሰራ እና አሁንም ድጋሚ ቅሬታ አስገብተናል። ሩብ ከፍለም ማለት ነው እና እሱን እየተጠባበቅን ያለነው ስለዚህ የተቀነሰውም አሁን ከ2500 አንድ ሺህ ያደረጉላችሁ እሱም ቢሆን ስህተት አለው ነው እያላችሁ ያላችሁት። እስኪ ስህተት ያለበት ምክንያት ደግሞ ምንድነው? የሚሰራና የማይሰራ ሱቆች አሉ አካባቢ ላይ ማለት ነው እና ያንን አስተያየት አድርጎልን አሁን ከዛ ቦታችን እንዲቀንስልን ነው የምንፈልገው። የመጀመሪያ ቅሬታ ስታስገቡ ለቀበሌ ነበር ያስገባችሁት? የመጀመሪያው አሁን ይግባኝ ነው ያሁኑ ያአሁኑ ይግባኝ ነው ክፍለ ከተማ ላይ ነው ያቀረብነው እና ይደወላሉ የሚሉን አልመጡም፣ እስካሁን እየጠበቅን ያለን። ቀጣዩ አስተያየት ሰጪ ከወይዘሮዋ ሱቅ አለፍ ብሎ ያለ ሌላ የሸቀጣሸቀጥ ሱቅ ባለቤት ናቸው። የቀን ገቢ ሁለት ሺህ ብር እንደተገመተባቸው ከስድስት ሳምንታት በፊት ገልጸው ነበር። አሁንስ ያለፈው ሁለት ሺ ተብዬ ነበር የቀን የቀን ግቢ አሁን ደግሞ ስምንት መቶ አድርገን በስምንት መቶ ላይ ወደ ስምንት ሺ ነው ያደረጉበት። በዓመት ማለት ነው ግብሩ። ያው ግማሽ ከፍዬ ያው ክፍለ ከተማ ግማሽ ከፍዬ ያው ያው ግማሽ ከፍዬ ቅሬታ አስገብቻለሁ። ክፍለ ከተማ መጥቶ አይላቸዋል ብሎናል። ያው ክፍለ ከተማ መጥቶ አላይልንም፣ እየተጠባበቅን ነው፣ ምን እንደሚሉን አላወቅነው። 800 ቢሆን እውነታውን ያለውን ነገር አያንጸባርቅም እያልከኝ ነው? አዎ አያንጸባርቅም። ምንም የሚያንጸባርቅ አይመስለኝም። በበኩል ላይ በዚያው አካባቢ የሚገኝ ሳሎን ባለቤት የሆነችው አየለች በየነ ደግሞ ለመጀመሪያው ቅሬታዋ የተሰጣት ምላሽ ሙሉ በሙሉ ባያስደስታትም አቤቱታ እንዳላቀረበች ትናገራለች። የቀን ገቢው በጣም ብዛት ነበረ ማለት ሺህ አምስት በቀን የተባልኩት ሺህ አምስት መቶ አንድ ሺህ አምስት መቶ በቀን ግን እንደዚህ አይነት ገቢ አላስገባም። ቅዳሜና እሁድ ልትሰራ ትችላለህ። ከሰኞ እስከ አርብ ግን መብራትም ሊጠፋ ይችላል፣ ምንም ሳሰራ የምትሉበት ሰዓት ይኖራል። ይህም በማስመልከት ቅሬታ አስገብቼ ነበር ቅሬታ አስገብቼ በቀን አምስት መቶ አድርገውልኛል። አሁን ማለት ነው እና በቀን አምስት ከፍያለሁ። በቀን አምስት መቶ በሚለው ሲሰላ አመታዊ ግብርሽ ስንት ሆነና ስንት ከፈለሽ? በቀን አምስት መቶ በአመት አራት ሺ ሶስት መቶ ምናምን ከፈልኩ። አንቺ ደረጃ ሀመር ሆነሽ አሁንም ለነበርኩኝ። መጀመሪያ ሀመር ውሃ ነበርኩ። አሁን አምስት መቶ ሲያደርጉት ወደ ሀመር ውሃ መለሱኝ። ቫት ምናምን አርገውኝ ነበር እሱን እሱን ትተውት ማለት ነው። ካሽ ሬጅስተር አስገቢ ብለኝ ነበር እሱ እሱ ቀርቶ ማለት ነው። ከነጋዴዎች እየቀረቡ ያሉ ቅሬታዎች መነሻ በሁለት ሊከፈል እንደሚችል የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ሲገልጽ ቆይቷል። የመጀመሪያው የቅሬታ ምንጭ የግንዛቤ እጥረት መሆኑን የቀን ገቢ ግምትንና ከዚያ ግምት የሚከፈለውን ግብር አቀላቅሎ የማየት ሁኔታም እንዳለ ባለስልጣኑ ያምናል። ይህም ሆኖ ግን የተጋነነ ግምት የተሰጣቸውና በትክክልም የተበደሉ ሊኖሩ እንደሚችሉ አመልክቷል። እነዚህኞቹ ከአጠቃላዩ ቁጥር አርባ ከመቶውን ሊይዙ እንደሚችሉም ሰሞኑን ከንግዱ ማህበረሰብ ጋር የተወያዩ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጠቁመዋል። የተጋነነ የቀን ገቢ ግምት ለተሰጣቸው ነጋዴዎች ማስተካከያ ሊደረግ እንደሚችልም መንግስት ሲጠቁም ቆይቷል። አሰገደችን የመሳሰሉ ነጋዴዎች ጥያቄ ግን የተስተካከለው ራሱም ሌላ ማስተካከያ ያስፈልገዋል የሚል ይመስላል። ከሚመለከታቸው አካላት ተጨማሪ ምላሽ ካገኘው በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።